የሕወሓት ተዋጊዎች የአፋርና የአማራ አካባቢዎችን ይዘው በነበረ ጊዜ ጉዳት ከደረሰባቸው ከሁለት ሺ ሰባት መቶ በላይ የጤና ተቋማት አርባ ሁለቱ ሆስፒታሎች መሆናቸውንና አራት መቶ ሙሉ በሙሉ መውደማቸውን መልሶ የማቋቋምና አሁን አገልግሎት የመስጠት ጥረት እየተደረገ መሆኑን የጤና ጥበቃ ሚኒስትሯ ዶክተር ሊያ ታደሰ ገልጸዋል። በጦርነቱ ወቅት ጾታዊ ጥቃት ለደረሰባቸው ልጃገረዶችና ሴቶች የአንድ መስኮት አገልግሎት መስጠት መጀመሩንም ተናግረዋል። ፀሐይ ዳምጠው ተጨማሪ አላት። በሰሜኑ ኢትዮጵያ በተከሰተው ጦርነት ምክንያት በጤና ተቋማት ላይ የደረሰው ውድመት ከፍተኛ መሆኑን የተሰበሰበው መረጃ ያመላክታል ስል ነው ጤና ሚኒስቴር ያስታወቀው። የጤና ሚኒስቴሯ ዶክተር ሊያ ታደሰ አሁን ባለው መረጃ መሰረት በሺዎች የሚቆጠሩ የጤና ተቋማት በተለያዩ የአገሪቱ ክፍሎች በተቀሰቀሰው ግጭት ምክንያት ወድመው አገልግሎት መስጠት ማቆማቸውን ለጋዜጠኞች በሰጡት ማብራሪያ ገልጸዋል። እስካሁን ባለን መረጃ መሰረት በአማራ ክልል 41 ሆስፒታሎች፣ 453 ጤና ጣቢያዎች እና 1850 ጤና ኬላዎች፣ በአፋር ክልል አንድ ሆስፒታል እና 19 ጤና ጣቢያዎች እና 374 ጤና ኬላዎች ጉዳት የደረሰባቸው ሲሆን በዚህም አገልግሎት መስጠት አቋርጠዋል። ከዚህ ቀደም እንግዲህ በተለያዩ ቦታዎችም ግጭቶች እንዳሉ ይታወቃል። በዚህም መሰረት ኦሮሚያ እና ቤንሻንጉልን ጨምሮ በግጭት ምክንያት አገልግሎት ያቋረጡ ጤና ተቋማትም እንዳሉ በተጨማሪ መግለጽ እወዳለሁ። ሌላው ለድንገተኛ የጤና አገልግሎት የምንገለገልባቸው እና ህጻናቶችና ህጻናት ህይወት ከሞት የሚታደጉ አምቡላንሶችን በዚህ ጦርነት ጉዳት የደረሰባቸው ዝርፊያ የተፈጸመባቸው ናቸው። እስካሁን በደረሰ መረጃ በአማራ 57፣ በአፋር 16 የሚሆኑ አምቡላንሶች ተዘርፈዋል። አንዳንዶች ደግሞ ከአገልግሎት ውጭ ሆነዋል። አገልግሎት ያቋረጡና የወደሙ የጤና ተቋማትን መልሶ ለመገንባትና ለአገልግሎት ብቁ እንዲሆኑ ለማድረግ የጤና ሚኒስቴር አዲስ አበባ ውስጥ ከሚገኙ ሆስፒታሎችና ከክልል የጤና ቢሮዎች ጋር የማስተሳሰር ስራ እየተሰራ መሆኑ ተገልጸዋል። በዚህ መሰረት እነዚህ የወደሙና ሙሉ በሙሉ አገልግሎት መስጠት ያቆሙት የጤና ተቋማት መልሶ ለመገንባት በተደረገው ርብርብ አስራ አንድ የሚሆኑ ሆስፒታሎችና ስልሳ አራት ጤና ጣቢያዎች የድንገተኛና መሰረታዊ የሆኑ አገልግሎቶች መስጠት ጀምረዋል ሲሉ አብራርተዋል ዶክተር ሊያ በተፈጠረው ትስስር በተሰሩ ስራዎች 11 ሆስፒታሎች ድንገተኛና መሰረታዊ የጤና አገልግሎት መስጠት የጀመሩ ሲሆን 14 የሚሆኑ ደግሞ አገልግሎት እንዲጀምሩ በሚያስችል ደረጃ ዝግጅታቸውን አጠናቀዋል። የተቀሩት ሰባት ደግሞ የሚሆኑት በቀጣይ ቀናቶች ዝግጅታቸውን አጠናቀው ወደ ስራ የሚገቡ ይሆናል። የወደሙ ጤና ጣቢያዎችን መልሶ በማደራጀት ድንገተኛና መሰረታዊ የጤና አገልግሎት የጀመሩበት ሁኔታዎችም እንደዚሁ ተፈጥሯል። እስካሁን ባለን መረጃ በአማራና አፋር ክልል በ64 ጤና ጣቢያዎች መደበኛ የሚባሉ ዋና ዋና አገልግሎት ጽሎቶች ማስጀመር ተችሏል። እነዚህ ተደራጅተው ስራ የጀመሩ ተቋማትም በተለይ በአሁኑ ሰዓት የድንገተኛ መሰረታዊ ጤና የእናቶችና ህጻናትን ጨምሮ እንደዚሁም ተላላፊና ተላላፊ ያልሆኑ በሽታዎችና መደበኛ የሚባሉ የላብራቶሪ ምርመራዎችን ለማህበረሰባችን መስጠት አብዛኛዎቹ ጀምረዋል። በአምቡላንሶች መጎዳት የሚፈጥረውን ጫና ታሳቢ በማድረግ ከዚህ ቀደም ከተደረገው የአምቡላንስ ድጋፎች በተጨማሪ እንደ ጤና ሚኒስትር አስራ ሶስት አምቡላንሶች ወደ እነዚህ አካባቢዎች መሰራጨት ተችሏል። በተጨማሪም ከዚህ በፊት በተለያዩ ብልሽትና ጉዳት ቆመው ከነበሩ 114 አምቡላንሶች 64ቱ ተጠግነው ለአገልግሎት ዝግጁ ሆነዋል። ተደፍረው ለስለ ልቦና ችግሮችና ለተለያዩ በሽታዎች የተጋለጡ እንዲያገግሙ ለማድረግ በጤና ሚኒስቴር መሪነት በሆስፒታሎች ውስጥ ማገገሚያ ማዕከላት ስራ ጀምረዋል ስሉ ሚኒስትሯ አክለዋል። ሌላው በጦርነቱ ምክንያት ከመኖሪያ ቀያቸው ተፈናቅለው በጊዜያዊ መጠለያ የሚገኙ ወገኖቻችንን መሰረታዊ የጤና አገልግሎት እንዲያገኙ ማድረግ ጊዜያዊ ክሊኒኮች በማደራጀት አገልግሎት እየተሰጠ ሲሆን ተደራሽ ላልሆኑ የማህበረሰብ ክፍሎች ደግሞ ተንቀሳቃሽ የሆኑ የጤናና የስርዓተ ምግብ ቡድኖች ወይም ሞባይል ሄልዝና ኒትሪሽን ቲም የምንላቸውን በማደራጀት እስካሁን በተለይ በአማራ እስከ ሀምሳ የሚሆኑ የሞባይል ወይም ተንቀሳቃሽ ቡድኖች፣ አፋር ላይ ከ13 በላይ የተንቀሳቃሽ ቡድኖች ተሰማርተው መሰረ ለመሰረታዊ የጤና አገልግሎት ተደራሽ ለማድረግ እየሰሩ ይገኛሉ። ከቀያቸው ተፈናቅለው በጊዜያዊ መጠለያ ማዕከል የሚገኙ በብዙ ሺዎች የሚቆጠሩ ወገኖች መሰረታዊ የጤና አገልግሎቶች ተደራሽ ለማድረግ አሁን የተወሰኑ ቦታዎች ላይ ስራ ተጀምረዋል ብለዋል ዶክተር ሊያም። እስካሁን ወደ 16 የሚሆኑ ለጾታዊ ጥቃት ለደረሰባቸው ሴቶች አገልግሎት የሚሰጡ ማዕከላት እንዲቋቋሙ እና አገልግሎት እንዲሰጡ ለማድረግ ተሞክረዋል። የአንድ መስኮት ማዕከላት የምንላቸው ዘጠኝ ማዕከላት፣ እንዲሁም ሰባት ደግሞ በመደበኛ የጾታዊ ጥቃት ለደረሰባቸው የሕክምና አገልግሎት የሚሰጡ ማዕከላት ተቋቁሞ ድጋፍ መስጠት እንዲችሉ ተደርጓል። በተለይ በባህር ዳር እና በደብረ ብርሃን በሙሉ አቅም ይሄ አገልግሎት እየሰጠ ሲሆን በተጨማሪም በጎንደር፣ በነፋስ መውጫ፣ በደብረ ሲና፣ ሞጣ እና እንጅባራ አዳዲስ ማዕከላት ከክልል ጤና ቢሮ ጋር በመሆን በመከፈት ላይ ይገኛሉ። እነዚህ እንግዲህ በጤና ተቋማት ውስጥ ሆነው ይሄን አገልግሎት የሚሰጡ ማዕከላት ናቸው። በአፋር ክልልም በዱብቲ ሆስፒታል ላይ በዋናነት አገልግሎቱ እየተሰጠ ሲሆን በተመሳሳይም በአሳይታ፣ በሄሊዋል፣ በዳልፋጌ እና ከልዋን ላይ እነዚህ አንድ መስኮት ማዕከላት አገልግሎት እንዲሰጡ ዝግጅቱን የማጠናቀቅ ስራ እየተደረገ ነው። በቀጣይነትም ለህብረተሰቡ መደበኛ የህክምና አገልግሎት ለመስጠት መልሶ የመገንባት ስራው ተጠናክሮ ይቀጥላል ያሉት ዶክተር ሊያ ህብረተሰቡ ባለው በእውቀቱ በሙያው በ በገንዘብ እና በሐሳብ ለማገዝ መረባረብ አለበት ሲሉ ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ